ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ወደ ሰባ የሚሆኑ ስደተኞች ለመሄድ የተዘጋጁ አብዛኞቹ ሶማሊያውያን ናቸው ለመሄድ የተዘጋጁ ነበሩ። ስለዚህ ለጊዜው ሰርዘ ነው ነበረ። በኋላ ግን እንደሚታወቀው በፍርድ ሂደት ላይ እንዲቆም ስለተደረገ በረራቸው ሰርዘው የነበሩ ስደተኞች እንደ አዲስ ተመዝግበው መሄድ ችለዋል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን የኢትዮጵያ ቢሮ ቃል አቀባይ አቶ ክሱት ገብረ እግዚአብሔር ናቸው ያደመጣችኋቸው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። የፌዴራል ወንጀል ምርመራ ማዕከል ለምስክርነት የተፈለጉትን ዶክተር መረራ ጉዲናን ለአራተኛ ጊዜ ሳያቀርባቸው ቀረ። ለምን ማቅረብ እንዳልቻለም ለፍርድ ቤቱ ማብራሪያ አላገኘም። የተከሳሽ ጠበቃ ጠበቅ ያለ ትእዛዝ እንዲሰጥላቸው ጠይቀዋል። የዚህንም ዝርዝር በዜና መጽሔት ክፍለ ጊዜ እናቀርባለን። ከምሽቱ ዜና መካከል በሶማሊያ አርባ ሰዎች በምግብ እጥረትና በረሃብ መሞታቸው ተገለጠ። አሁንም በሶማሊያ ትናንት ሞቃዲሾ ውስጥ የደረሰ የመኪና ቦምብ ፍንዳታ የሞቱት ሰዎች 39 ደረሱ። ደቡብ ሱዳን ውስጥ ባሉ በርካታ ችግሮች ረሃብ ሊጨምር እንደሚችል የተባበሩት መንግስታት የሕፃናት መርጃ ድርጅት አስታወቀ፣ የሚሉ ይገኙባቸዋል። ሳምንታዊ ቅንብሮች ስፖርት፣ አፍሪካ ነክ ርዕሶችና ጤና በመልክ በመልኩ ተሰናድተው በሁለተኛው አጋማሽ ክፍለ ጊዜ ይቀርባሉ። ጤና አስጥልን እንደምናመሻችው ክቡራትና ክቡራን አድማጮች ከዛሬ የሰኞ የካቲት 13 2009 ዓ ም ዝግጅቶቻችን ጋር ተረኛ አስተናጋጆቹ አሉላ ከበደና አዲሱ አበበ፣ ፕሮግራም የምትመራልን ብርሃን ኃይሉ ነች። የስርጭት መሀንዲሱም አብሮን ያመሻል። በቅድሚያ ግን የምሽቱን ዜና ነው በሶማሊያ የሁለት ወራት ዝናብ በወቅቱ በመቅረቱ አርባ ሰዎች በምግብ እጥረትና በረሃብ መሞታቸው ተገለጠ። ከብቶችም በግጦሽ እጦት እያለቁ መሆናቸው ተነግሯል። በተለይ በሶማሌላንድ አርባ ከመቶ የሚሆኑ ፍየሎችና በጎች በአጠቃላይ አስር ሚሊዮን የሚጠጉ ከብቶች አልቀዋል። በፊታችን ሚያዝያ እንዲሁ ዝናም ሳይጥል ቢቀር በእነዚህ ከብቶች ላይ የሚተማመኑ ሰዎችም የምግብ እጥረት እንደሚገጥማቸው ተጠቅሷል። ከዝናብ መጥፋት ጋር ተያይዞ በሶማሊያ ስድስት ሚሊዮን የሚሆን ሕዝብ ለረሃብ እንደሚጋለጥ የተባበሩት መንግስታት ድርጅት አስጠንቅቋል። የሶማሊያም ብሔራዊ የድርቅ ኮሚቴ እንዳስታወቀው ምግብ ፈላጊው ሕዝብ ከገጠር ወደ ከተሞች መንቀሳቀስ ጀምሯል። በሌላ የሶማሊያ ዜና በሞቃዲሾ የአምቡላንስ አገልግሎት መግለጫ መሰረት ትናንት ሶማሊያ ውስጥ በደረሰው የመኪና ላይ ቦምብ ፍንዳታ የሞተው ሰው ቁጥር ወደ 39 ከፍ ማለቱ ተገልጧል። ዋድጃር ወረዳ የሚገኙ ባለስልጣናት እንደገለጹት ትናንትና በካው ጎዴ የገበያ ስፍራ በደረሰ አደጋ በአብዛኞቹ የሞቱት ሲቪሎች ነበሩ። ቦምብ የጫነችውን ተሽከርካሪ የያዘው ተጠርጣሪ ኢላማ አድርጎ የተነሳው ሌላ ቦታ ነበር ተብሏል። ይሁንና ለረቡዕ በታቀደው የአዲሱ የሶማሊያ ፕሬዚዳንት የስልጣን መረካከቢያ ስነ ስርአት ዝግጅት ምክንያት መንገድ ተዘግቶ ፍንዳታው ቀድሞ ሊደርስ እንደቻለም የደህንነት ባለስልጣናቱ አስታውቀዋል። እስካሁን ለፍንዳታው ራሱን ተጥያቄ ያደረገ ወገን የለም። ደቡብ ሱዳን ውስጥ ባሉ በርካታ ችግሮች ላይ ረሃብም ሊጨመርበት እንደሚችል የአገሪቱ መንግስት፣ የተባበሩት መንግስታት የህጻናት መርጃ ድርጅት እንዲሁም የምግብና እርሻ ድርጅት ፋው ገልጠዋል። ግጭት፣ የኢኮኖሚ ድቀት፣ የምግብ ዋስትና ለመኖር በደቡባዊ ዩኒቲ ክልል ረሃብ አስከትሏል። ከአንድ መቶ ሺህ በላይ የሚሆኑ ሰዎች የእነዚህ ችግሮች ጉዳተኞች ሆነዋል። ከናይሮቢ የተላከውን የዘጋቢያችን ጂል ግሬግ ዘገባ አዳነች ፍሳዬ ታቀርባለች። በምስራቅ አፍሪካ የተባበሩት መንግስታት ድርጅት የምግብ ፕሮግራም ቃል አቀባይ ቻርልስ መክደኖ የምግብ ዋስትና መጠንን በምንለካበት መሰረት ሁኔታው መባባሱን ያሳየናል ብለዋል። የተመጣጠነ ምግብ የማያገኙት በጣም ብዙ ናቸው። ሰዎች ለምግብ ያላቸው ተደራሽነት ውሱን ነው። የሚሞቱት ሰዎች ብዛት ከሚጠበቀው በላይ ነው። ስለሆነም ሁኔታው እጅግ እየተባባሰ ሄዷል ይላሉ ቃል አቀባዩ። ብዙ ሰዎች በምግብ እጥረት በሚቸገሩበት በአሁኑ ወቅት በደቡባዊ ዩኒቲ ክልል ሁለት ወረዳዎች ላይ ረሃብ እንደገባ መክደኑ ገልጸዋል። በእነዚህ አካባቢዎች ከባድ ግጭት ሲካሄድ በመቆየቱ ነው ለረሃብ መግባት ምክንያት የሆኑ ይላሉ ቃል አቀባዩ። መክደኑ የረድኤት ሰራተኞችና ሌሎች መርዳት የሚፈልጉ ቡድኖች በአካባቢው ገብተው ምግብና ሌሎች አስፈላጊ አቅርቦቶችን እንዲያቀርቡ ለማስቻል ለመደራደር ከባድ መሆኑን ቃል አቀባዩ አክለዋል። አንድ ሚሊዮን የሚሆኑ ሰዎች በረሃብ አፋፍ ላይ ናቸው ተብለዋል። የሀገሪቱ መንግስትና የተባበሩት መንግስታት ድርጅት በተናገሩት መሰረት አምስት ሚሊዮን የሚሆኑ ሰዎች ከባድ የምግብ እጥረት ገጥሟቸዋል። እስከ ሐምሌ ወር ባለው ጊዜ ውስጥ ወደ አምስት ነጥብ አምስት ሚሊዮን የሚሆኑ ሰዎች ወይም በግርድፉ ግማሽ የደቡብ ሱዳን ህዝብ ከባድ የምግብ ዋስትና እጥረት ሊገጥመው እንደሚችል ገምተዋል። በሀገሪቱ ያለው የምግብ እጥረት እየተባባሰ እንዳይሄድ ባለ ድርሻዎች ሁሉ በቀጣዮቹ ወራት የረድኤት ጥረታቸውን ከፍ እንዲያደርጉ የደቡብ ሱዳን ብሔራዊ የስታቲስቲክስ ሊቀመንበር አይዛያ ቾላሩያ ጥሪ አቅርበዋል። የደቡብ ሱዳን የእርሻ ዘርፍ ድሮም ቢሆን ኋላ ቀርና ገና ያለማ ነው። አሁን በሀገሪቱ ያለው ሁኔታ እንዳይሻሻል እክል ሆኖበታል ሲሉ የተባበሩት መንግስታት ድርጅት የምግብ ፕሮግራም ቃል አቀባይ ቻርልስ መክደኑ አስገንዝበዋል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቁጥሩ ለበዛ ጋዜጠኛና ለፕሬስ ነጻነት ተሟጋችም መኖሪያና የንቁ ስራ ቦታ በሆነችው የዩናይትድ ስቴትስ ዋና ከተማ ዋሽንግተን ዲሲ ሰሞኑን ብዙ መነቃቃት ከሚስተዋልባቸውና የተጋጋሉ ንግግሮችም ከሚሰሙባቸው ጉዳዮች አንዱ ፕሬዚዳንት ዶናልድ ትራምፕ በአሜሪካ የዜና ማሰራጫዎች ላይ እያወረዱ ያሉት እየበረታ የመጣ ውረፋና ዘለፋ ነው። በሌላ በኩል ግን ይህ ሁኔታቸው እያሳሰባቸው ያሉ የአገሪቱን ደራሲዎች ስጋታቸውን እየገለጹ ድምጾቻቸውንም እያሰሙ ነው። ከመሰል ባልደረቦቻቸው አንዱ የሆኑት የህግ መወሰኛ ምክር ቤት አባሉ ጃን መኬን ለአንድ የዜና አውታር የቴሌቪዥን ስርጭት በሰጡ ቃለምልልስ አምባገነኖች ሁሉ የሚነሱት እኮ እንዲህ እያሉ ነው ሲሉ ተችተዋል። ዘገባ አለን፣ ቆየት ብሎ ይቀርባል። ዩናይትድ ስቴትስ የዩክራይን ጉዳይ በሚመለከት ሩሲያን ተጠያቂ ማድረጉ አይቀርም፣ ይሁንና ፕሬዚዳንት ዶናልድ ትራምፕ ከሩሲያ ጋር ሊያግባባ የሚችል መፍትሄ በማፈላለግ ላይ ናቸው ሲሉ ምክትል ፕሬዚዳንት ማይክ ፔንስ ተናገሩ። የዩናይትድ ስቴትሱ ምክትል ፕሬዚዳንት ፔንስ ይህን ዛሬ ሰኞ የተናገሩት ብራስልስ ውስጥ ከአውሮፓ ህብረት ፕሬዚዳንት ከዶናልድ ቱስክ ጋር በተገናኙበት ወቅት ነው። ጉዳዩ ቀደም ሲል እንደተገለጠው ከዩክራይን ጋር የተገናኘ ሆኖ ምስራቅ ዩክራይን ውስጥ ያለውን አመፅ ለማቆም ይቻል ዘንድ ሩሲያ የሚንስክን ስምምነት እንድታከብር ዩናይትድ ስቴትስ ትሻለች ብለዋል ምክትል ፕሬዚዳንት ፔንስ። ዩናይትድ ስቴትስ እና ሩሲያ ግንኙነታቸውን ስለመቀጠልም ሆና ለመቀጠል ምክትል ፕሬዚዳንቱ የጠቀሱት ነገር የለም። ሚስተር ፔንስ ስልጣን ላይ ከመጡ ወዲህ ማለት የዩናይትድ ስቴትስ ምክትል ፕሬዚዳንት ከወዱ ወዲህ ማለት ነው ይህ የመጀመሪያ አውሮፓ ጉዟቸው ሲሆን ፕሬዝዳንት ዶናልድ ትራምፕ አዲስ የጀመሩት የአሜሪካ ትቅደም ፖሊሲያቸው ከሸሪክ አገሮች ጋር እንደማለያያቸው አስታውቀዋል። በሌላ ተያያዥ ዜና በዩክራይን መንግስትና ሞስኮ በምትደግፋቸው ተገንጣዮች መካከል የሚካሄደው ጦርነት እንዲቆም ምስራቃዊ ዩክራይን ውስጥ የተደረሰው የተኩስ አቁም ስምምነት ዛሬ ሰኞ ስራ ላይ መዋሉ ተገልጧል። የዩክራይን ባለስልጣናት ግን ስምምነቱ ሊፈርስ እንደሚችል ይናገራሉ። በሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሙኒክ ውስጥ ይፋ የተደረገው የስምምነት መሰረት ለሁለት ዓመት በተደረሰው የሚኒስክ ስምምነት ሁለቱ ወገኖች የተኩሶ አቁም ውሉን ተግባራዊ ማድረግና ወታደሮቻቸውን ከጦር ግንባሮቻቸው ማራቅ ይኖርባቸዋል ይሁንና የጀርመን የዩክራይን የሩሲያና የፈረንሳይ ውጭ ጉዳይ ሚኒስትሮች የተኩሶ አቁም ስምምነቱን ይፋ ባደረጉት ጥቂት ሰዓታት ውስጥ የተገንጣዮቹ መሪ አዲስ ወታደራዊ ጥቃት ለማካሄድ ማስፈራራቱ ተሰምቷል በመጨረሻም በሰሜን ኮሪያ እና በማሌዥያ መካከል ዲፕሎማሲያዊ ውጥረት አይሏል። ውጥረቱ የተባባሰው የሰሜን ኮሪያዋ ፕሬዚዳንት የኪም ጆንግ ኡን ወንድም ከተገደሉ ወዲህ መሆኑ ታውቋል። ኳላላምፑር የሚገኙት የሰሜን ኮሪያ ሉካ ኮል እንደገለጡት የሟቹ የኪም ጆንግ ናም አሟሟት በሁለቱም አገሮች የጋራ ጉዳይ ሊመረመር ይገባዋል ወይም በጋራ መታየት አለበት። ምርመራው በማሌዥያ ፖሊሶች ብቻ መካሄዱ ጥርጣሬን ያጭራል ብለዋል የኮሪያው ልዑክ። የማሌዥያ ጠቅላይ ሚኒስትር ናጂብ ራዛክ በበኩላቸው በሰጡት ምላሽ አገራቸው ማለት ማሌዥያ ሰሜን ኮሪያውያንን በመጥፎ አይን የምትመለከትበት ምንም ምክንያት እንደሌለና በምርመራውም ሙሉ እምነት ሊኖር ይገባል ብለዋል። ለማንኛውም የሟቹ የሚስተር ኪም አስክሬን ምርመራ ቢዘገይ ቢዘገይ ከፊታችን ረቡዕ እንደማያልፍ የማሌዥያው የጤና ጥበቃ ሚኒስትር አስታውቀዋል። ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላልፈውን ስርጭታችን ነው። የምሽቱ አስተናጋጆቻችሁም አሉላ ከበደና አዲሱ አበበንን። በስርጭታችን የጊዜ ሰሌዳ መሰረት አድማጮች፣ አሁን የዕለቱ አብይ ርዕስ ይቀጥላል። እገዳ የተጣለባቸውን አገሮች ጨምሮ ሰባ ሰዎች ሰሞኑን ከኢትዮጵያ ወደ ዩናይት ስቴትስ መጓዛቸውን በአዲስ አበባ የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን አስታወቀ። በአዲስ አበባ የድርጅቱ ቃል አቀባይ አቶ ክሱት ገብረ እግዚአብሔር እንደገለጡት ሰዎቹ ወደ ዩናይት ስቴትስ የገቡት በፕሬዝዳንት ትራምፕ የአስፈጻሚ ትእዛዝ ምክንያት በረራቸው ተሰርዞ ከቆየ በኋላ ነው። አቶ ክሱት ገብረ እግዚአብሔርን ያነጋገራቸው ባልደረባችን እስክንድር ፍሬው ተከታዩን አድርሰናል። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን የኢትዮጵያ ቃል አቀባይ ክሱት ገብረ እግዚአብሔር በስልክ ለአሜሪካ ድምፅ እንዳብራሩት በያዝነው የ2017 የአውሮፓውያን ዓመት 7500 የጎረቤት ሀገራት ስደተኞችን ከኢትዮጵያ ወደ ተቀባይ ሀገራት ለመላክ ታቅደዋል። በዚህም መሰረት በአመቱ የመጀመሪያ ወር በጥር 2017 304 ስደተኞች ጥገኝነት ሊሰጧቸው ወደ ፈቀዱ ሀገራት መጓዛቸውን ገልጸዋል። ከነዚህ ውስጥ ደግሞ ከ290 በላይ የሚሆኑት ወደ ዩናይትድ ስቴትስ መጓዛቸውን አስረድተዋል ቃል አቀባዩ እንዳሉት በኢትዮጵያ ከሚገኙ የጎረቤት ሀገራት ስደተኞች ወደ ሶስተኛ አገራት የመሄድ ወይም የጥገኝነት ጥያቄያቸው ተቀባይነት የሚያገኘው እጅግ የተወሰኑት ናቸው። ለአብዛኛዎቹ ጥገኝነት በመስጠት ዩናይትድ ስቴትስ ቀዳሚ መሆኗንም ነው የተናገሩት። በያዝነው የፈረንጆች የካቲቶር መግቢያ ላይ ወደ ዩናይትድ ስቴትስ መጓዝ የነበረባቸው የሰባ ሰዎች በረራ ግን በፕሬዝዳንት ዶናልድ ትራምፕ የአስፈጻሚ ትዕዛዝ ምክንያት ተሰርዞ እንደነበር አብራርተዋል። እንደሚታወቀው አዲሱ የአሜሪካ መስተዳደር የማስፈጸሚያ ትዕዛዝ ከሰባት ሀገር የሚመጡ ስደተኞችን ኢሚዲትሊ ሳስፔንድ እንዲደረግ ነበረ ተጠየቀው። ከነዚህ ውስጥ ሶስቱ እኛ ሀገር አሉ። የመናዎች አሉ፣ ሶማሌዎች አሉ፣ ሱዳኖች አሉ። ስለዚህ መጀመሪያ አካባቢ ትእዛዙ እንደወጣ ወደ ሰባ የሚሆኑ ስደተኞች ለመሄድ የተዘጋጁ አብዛኞቹ ሶማሊያዊያን ናቸው፣ ለመሄድ የተዘጋጁ ነበሩ። ስለዚህ ለጊዜው ሰርዘነው ነበረ። በኋላ ግን እንደሚታወቀው በፍርድ ሂደት ላይ እንዲቆም ስለተደረገ በረራቸው ተሰርዞ የነበሩ ስደተኞች እንደ አዲስ ተመዝግበው መሄድ ይችለዋል። መቼ መሄድ ነበረባቸው? የመቼ በረራ ተሰረዘና መቼ ሄዱ? ቀኑን ካስታወሱት፣ ቀኑን አላስታውሰውም ግን ያን ያከባረ የወጣበት ማግስት አካባቢ የሚሄዱት በዛው ቀን በ በአንድ ቀን ሁለት ቀን እንደሚሄዱት ጊዜ የሚሄዱ ነበሩ። ስለዚህ የፍርድ ሂደቱ ፍርድ ቤቱ ሲያስቆመው ሌላኛው ሁለተኛው ኮርቱም ይህንን ሲያጸና ፓይፕ ላይ ላይን ላይ የነበሩ ስደተኞች እንደገና ተመዝግበው መሄድ ችለዋል። ኢትዮጵያ እንግዲህ በዚህ በፕሬዚዳንቱ የእገዳ የማስፈጸሚያ ትእዛዝ ከተጠቀሱ ሰባት ሀገራት የአራቱ ስደተኞች ይገኙባታል ብለውኝ ነበረ። ደቡብ ሶስቱ ሶማሊያ፣ ሱዳን እና የመን ነው ያሉኝ። አጠቃላይ በቀጠለው ሂደት ላይስ ምን አይነት ተጽዕኖ እያሳደረ ነው? አሁን እነዚህን ወደ ሶስተኛ ሀገራት ለመላክ እነዚህን ስደተኞች በሚደረገው ጥረት አሁን ባለው ሁኔታ የነበረንን አሰራር የቀጠልን ያለ ነው። እቅድ ይዘን ለምሳሌ በያዝነው አመት እስከ ሰባት ሺ አምስት መቶ የሚሆኑ ስደተኞችን እልካለን። እንደሚታወቁ አብዛኞቹ ወደ አሜሪካ ይሆናሉ፣ ግን ሌሎችም በኢትዮጵያ የሚገኙ ከ800 ሺህ በላይ የጎረቤት ሀገራት ስደተኞችን ለማስተናገድ ለ2017 የሚያስፈልገው በጀት 307 ሚሊዮን ዶላር መሆኑን አቶ ክሱት አስታውቀዋል። እስካሁን የተገኘው ግን 11 በመቶ ብቻ መሆኑን ያመለከቱት ካለፉት ልምዶች አንጻር ሲታይ ግን በዓመቱ መግቢያ የሚገኘው ገንዘብ አነስ ማለቱ የተለመደ ነው ብለዋል። ለስደተኞች ድጋፍ በማድረግ ዩናይትድ ስቴትስ ቀዳሚ አገር መሆኗን የጠቆሙት አቶ ክሱት አዲሱ አስተዳደርም ይህንኑ እንደሚቀጥል ተስፋቸውን ገልጸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር እናመሰግናለን። የፌዴራል ወንጀል ምርመራ ማዕከል ለምስክርነት የተፈለጉትን ዶክተር መረራ ጉዲናን ለአራተኛ ጊዜ ሳያቀርባቸው ቀረ። ለምን ማቅረብ እንዳልቻለም ፍርድ ቤቱ ማብራሪያ አላገኘም። የተከሳሽ ጠበቃ ጠበቅ ያለ ትእዛዝ እንዲሰጥላቸው ጠይቀዋል። ፍርድ ቤቱ ተለዋጭ ቀጠሮም ሰጥቷል። በነ ጉርሜሳ አያኖ ላይም አቃቤ ሕግ ማስረጃ ማሰማቱ እንደቀጠለ ነው። መለስካቸው አመሃ ነው፣ ዝርዝሩን ከአዲስ አበባ ይላከልን። የቀድሞ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ አቃቤ ሕግ የመሰረተባቸውን አሸባሪነት ክስ እንዲከላከሉ ከተወሰነባቸው በኋላ ከመከላከያ ምስክሮቻቸው አንዱ ዶክተር መረራ ጉዲና ቀርበው እንዲመሰክሩ እስከ ዛሬው ቀጠሮ ድረስ አራት ጊዜ ትዕዛዝ ተሰጥቷል። ትዕዛዙ የተሰጠው በተለምዶ ማዕከላዊ ማለትም የፌዴራል ወንጀል ምርመራ ማዕከል ዛሬም ፍርድ ቤት አላቀረባቸውም። የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ዶክተር መረራ በቀጠሮው መሰረት ለምን እንዳልተገኙ ሊያብራራ የሚችል የማዕከሉ ሰራተኛ ይኖራል በሚል ግምት ጥሪ ቢያደርግም መልስ አላገኘም። የአቶ ዮናታን ጠበቃ አቶ ሽብሩ በለጠ ዶክተር መረራ ጉዲና ለደንበኛቸው የሚሰጡት የምስክርነት ቃል በዋና የፍሬ ነገር ጉዳይ ላይ በመሆኑ ወሳኝ ምስክር እንደሆኑ አስረድተው ደንበኛቸው ለአያሌ ወራት በእስር ላይ እንደሚገኙ አስታውሰዋል። ስለሆነም ምስክሩ ቀርበው እንዲመሰክሩ ጠበቅ ያለ ትዕዛዝ ለተቋሙ እንዲሰጥና ይህም በአጭር ቀጠሮ እንዲሆን አመልክተዋል። ተከሳሽ አቶ ዮናታን ተስፋዬም ፍርድ ቤቱ ተደጋጋሚ ትእዛዝ ሰጥቶ ትእዛዙ አለመከበሩ ያላቸውን አመኔታ በእጅጉ እንደሸረሸረባቸው ገልጸው ፍርድ ቤቱ ትእዛዙ እንዲከበር ያደርግ ዘንድ ተማጽነዋል። ፍርድ ቤቱም ለአምስተኛ ጊዜ ትእዛዝ ለማዕከላዊ እንዲጻፍ አዟል። ዶክተር መረራንም ለየካቲት 27 ቀን 2009 ዓ ም ይዞ እንዲቀርብ ሌላው ምስክር በቃሊቲ ማረሚያ ቤት የሚገኙት አቶ እስክንድር ነጋም በዚህ ዕለት እንዲቀርቡ ተለዋጅ ቀጠሮ ሰጥቷል። በዚሁ ችሎት በና ጉርሜሳ አያነው መዝገብ የአቃቢ ህግ ማስረጃ መሰማቱ ቀጥሏል። በአቶ በቀለ ገርባ ላይ አቃቢ ህግ ያቀረበው የድምፅ ከምስል ማስረጃ ባልተገለጸ ምክንያት ሊታይም ሊደመጥም ስላልቻለ በአምስተኛው ተከሳሽ በአቶ አብደታ ነጋሳ ላይ የቀረበው የድምፅ ከምስል ማስረጃ ቀርቧል። በዚህ ማስረጃ ላይ የተሰሙት በኦሮምኛ ቋንቋ የተዘጋጁ ዜማዎችና ግጥሞች ሲሆን በፍርድ ቤቱ ቋንቋ ተተርጉመው ከመዝገቡ ጋር እንዲያያዝ ፍርድ ቤቱ አዟል። በአቶ በቀለ ገርባ ላይ የቀረበውና ሊታይ እና ሊሰማ ያልቻለው ሲዲ እና በ11ኛ ተከሳሽ በአቶ በየነ ሩዳ ላይ የቀረበው ማስረጃ ለየካቲት 2 ቀን 2009 ዓ.ም እንዲቀርብ ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። አቃቢ ህግ የኦሮሞ ፌዴራላዊ ኮንግሬስ ከፍተኛ አመራር አባላትን አቶ ጉርሜሳ አያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላ እና አቶ በቀለ ገርባን ጨምሮ በ22 ሰዎች እንዲሁም በአቶ ዮናታን ተስፋዬ ላይ ከአያሌ ወራት በፊት የሽብር ወንጀል ፈጽማቸዋል በሚል ክስ መስርቶባቸው እየተከራከሩ መሆናቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው፣ እናመሰግናለን። አድማጮች ሌሎች በርከት ያሉ ዘገባዎችና ቅንብሮችም አሉን። ቀደም ብለን ያስተዋወቅ ነው አንድ ዘገባ መልሰን እናስታውስ። ቁጥሩ ለበዛ ጋዜጠኛና ለፕሬስ ነጻነት ተሟጋቾችም መኖሪያና የንቁ ስራ ቦታ በሆነችው የዩናይት ስቴትስ ዋና ከተማ ዋሽንግተን ዲሲ ሰሞኑን ብዙ መነቃቃት ከሚስተዋልባቸውና የተጋጋሉ ንግግሮችም ከሚሰሙባቸው ጉዳዮች አንዱ ፕሬዚዳንት ዶናልድ ትራምፕ የአሜሪካ የዜና ማሰራጫዎች ላይ እያወረዱ ያሉት እና እየበረታ የመጣ ውረፋና ዘለፋ ነው ይላል ይህ ዘገባ። እየተቀናበረ ነው እንደደረሰን እናቀርባለን። ከአዲስ አበባም ወደ ዋሽንግተን ይመልሰናል። አሁን ታዲያ አድማጮች በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈው ስርጭታችን የእናንተን አስተያየቶች ያስተናግዳል። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሉላ እንዳልከው አሁን በነጻዊ ስልክ መስመር ከመጡ አስተያየቶች ለዚህ ሰዓት እናሰማና ና ዘገባችን እንደደረሰ እናስከትላለን። 202205 ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት የተቀበልናቸው ምልክቶች ናቸው። እንስማቸው። አሎቪዮ፣ እንዴት ናችሁ? ሰላም ናችሁ ወይ? ሰላም እና ጤና ይዛላችሁ። ዛሬ አስተያየት መስጠት የፈለኩት የኢትዮጵያ መንግስትና ተቃዋሚዎች ሰላምን ለማምጣት ለመደራደር እየሞከሩ እንዳለ ሰምተናል። ይሄ መልካም ዜና ነው። ጥሩ ነው። ምክንያቱም ከድርድር፣ ከመነጋገር፣ ከመወያየት ለኢትዮጵያ ህዝብ አንድ ነገር አንድ ሰላም ማምጣት ይቻላል። አንድ መፍትሄ ማምጣት ይቻላል። ይሄ በጣም ጥሩ ነው። ተቃዋሚዎች ግን ድርድሩ ምናልባት መንግስት ትኩረት ሰጥቶታል ብለው እንደ ምክንያት ያስቀመጡት ነገር ትንሽ አልተመቸኝም። የምክትል ጠቅላይ ሚኒስቴሩ በስብሰባው መክፈቻ ላይ በድርድሩ ላይ መገኘት ፍንጭ ሰጪ ለኔ መስሎ አይታየኝም። ምክንያቱም ሟቹ ጠቅላይ ሚኒስቴር ከቅንጅት መሪዎች ጋር እኮ ለመደራደር ቁጭ ብሎ ነበረ። በኋላ የሆነው ነገር ሁላችንም እናስታውሳለን። ስለዚህ መሆን ያለበት ድርድሩ ሰላም ወደ ማስገኘት ያደርሳል ሊባል የሚችለው የታሰሩ ተቃዋሚዎችን፣ ጋዜጠኞችን መፍታት ሲቻልና ድርድሩ መስመር እንዲ መደላደል ሲፈጠር እንጂ አንድ ምክትል ጠቅላይ ሚኒስቴር ተገኘ ተብሎ ይሄ ነገር ሰላም ጥሩ ሳይሆን አይቀርም ብሎ መገመት መልካም አይመስለኝም። ግን እንደ ተስፋ ተስፋ ማድረግም ደግሞ ክፉ አይደለም። ለማንኛውም ግን መንግስት ደግሞ ልብ ኖሮት የታሰሩትን ቢፈታ እጅግ መልካም ነው። ላለው አመሰግናለሁ። ደረጀ ነኝ ከካናዳ ባይ አስተያየት ያደረሳችሁን አድማጮች በሙሉ እናመሰግናለን። እስቲ ደግሞ በዚሁ ቀጠል እናድርግና አሉላ በኢሜይል ከደረሱን አስተያየቶች አንዳንዶቹን እናቅርብ። መልካም ብልሃል አዲሱ ይታየው የሽጥላ የተባለው አድማጫችን ናቸው። ቀዳሚው ከጅማ ያደረሱን ጥያቄ መሰል አጋጣሚዎችም የተካተቱባቸው ናቸው። የእሳቸውን መሰል ታዲያ አጋጣሚዎች ያሏቸው ብዙዎችንም ሊረዳ ይችላል። ለአሜሪካ ድምፅ የአማርኛው ክፍል የብዙ ጊዜ የፕሮግራማችሁ ተከታታይ ሲሆን ከፕሮግራሙ ብዙ ትምህርትና ቁም ነገር ያገኘውበት በመሆኑ ሳላደንቅ አላልፍ ሲሉ ይንደረድራሉ። ቀጥሎ አንድ ያልገባኝ ነገር ስላጋጠመኝ ከእናንተ ማብራሪያ እና ገለጻ ስለፈለግኩኝ ለመጻፍ ተገድጃለው። ምክንያቱ የእናንተ ፕሮግራም ማሳወቅ፣ ማስተማር ዋነኛ ዓላማው በመሆኑ ነው ይለዋል። ጥያቄውን እንደሚከተለው አቅርበዋል። የስልክ ቁጥርህ ተመርጠዋል። 850 ሺህ ዶላርም 850 ሚሊዮን ሚሊዮን ነው 50 ነው ልክነኝ። 850 ሺህ ዶላርም አሸንፈሃል። በእንደ አውሮፓውያን ዘመን አቆጣጠር በ2016 ፔፕሲ በሚያደርገው የሎተሪ ሽልማት የሚል ይህ ሽልማት ደርሶኛል የምታውቁትን አስረዱኝ ይላሉ። ይታየው ሌላም አላቸው። ሁለተኛ ቁጥር ላይ ጥቅሙና የሚከፈለው ምን ያህል እንደሆነም ተያይዞ የመጣውን የተፈቀደ የሚል በእንግሊዝኛ ነው ጽሁፉ ያለው ሰርቲፊኬት ተመልከቱ ይላሉ። በእንግሊዝኛ በሰፊው ጽሁፉ የቀረበበት ነው። ለግንዛቤ ረዳ ዘንድ ለማስረጃነት የነበረውን ተመልክቻለሁ። አስፈላጊውን ማብራሪያ እንደሚሰጡኝ በመተማመን ጭምር ነው። ስለ ትብብሩ አመሰግናለሁ፣ ይላሉ አድማጫችን አዲሱ። ይሄ ምናልባትም በዚህ ጉዳይ ላይ አዋቂ ቢጋበዝበት ጥሩ ሊሆን ይችላል። እኛ የምናውቀውን ግን አድማጫችን ጠይቀዋል፣ ና እናስረዳቸው። በሎተሪ ስም የሚቀርቡ በርከት ያሉ ገንዘቦች ወይንም ከፍተኛ መጠን ያለው ገንዘብ አሸንፈሃል የሚል ማንነቱ ከሚታወቅ ድርጅት ጋር ተያይዘው ተቀራርቦ የሚገለጽ ነገር ይኖራል። የእሳቸው መረጃ ተንተርሼ እንደተመለከትኩት ፔፕሲ አመተኛ አመቱን ወይም የተፈጠረበትን ጊዜ ለማክበር የተደረገ በሎተሪ የተሰጠ ምንም አይነት ገንዘብ የለም። 8585000 ዶላሩም ለማጭበርበር የተደረገ መሆኑን የጽሁፉ መረጃ አያይዞ የቀረበው ያመለክታል። እንግዲህ ይህንና መሰል በሽልማት በሎተሪ መልክ ደርሷችኋል የሚል ደብዳቤ፣ ኢሜይል በሚደርሳችሁ ጊዜ ማጣራት ያለባችሁ ምንጩ ትክክለኛ መሆኑን፣ ኬት እንደመጣ፣ በማን እንደተላከ ድንገትም ደግሞ ጅማ ያለ ሰውን በቁጥር የሚሰጠው ሽልማት ያለመኖሩን እነኝህን ይመስላል። አዲሱ ሌላ ጊዜ በሌላ መልክ ብንመለስ በሌሎችም አሉ ቅድም ወዳልን ዘገባ እንሄዳለን። ይሄኛው እዚህ ላይ ያብቃና ቁጥሩ ለበዛ ጋዜጠኛና ለፕሬስ ነጻነት ተሟጋቾችም መኖሪያና የንቁ ስራ ቦታ በሆነችው የዩናይትድ ስቴትስ ዋና ከተማ ዋሽንግተን ዲሲ ሰሞኑን ብዙ መነቃቃትና ከሚስተዋልባቸው የተጋጋሉ ፕሮግራሞችም ከሚሰሙባቸው ጉዳዮች አንዱ ፕሬዚዳንት ዶናልድ ትራምፕ በአሜሪካ የዜና ማሰራጫ ላይ እያወረዱ ያሉት የበረታ ከመጠን ያለፈ ወረፋና ዘለፋ ነው። በሌላ በኩል ግን ሁኔታው እያሳሰባቸው ያሉ የአገሪቱ እንደራሴዎች ስጋታቸውን እየገለጡ ድምፆቻቸውንም እያሰሙ ነው። ከመሰል ባልደረቦቻቸው አንዱ የሕግ መወሰኛ ምክር ቤት አባል ጆን ማኬን አምባገነኖች ሁሉ እኮ የሚነሱት እንዲህ እንዲህ እያሉ ነው ብለዋል። ለአንድ የዜና አውታር የቴሌቪዥን ስርጭት በሰጡት ቃለ ምልልስ፣ ሪፖርተራችን ማይክል ባውማን ያጠናቀረው ዘገባ አለ፣ ሰለሞን አባተ ያቀርበዋል። የአሜሪካ ሕዝብ ጠላት አሉትና ትራምፕ የዜና ማሰራጫውን፣ በማግስቱ ደግሞ ከትናንት በስቲያ ቅዳሜ ወደ ፍሎሪዳ ወርደው ድብደባቸውን ቀጠሉ። የችግሩ ዋነኛ አካል እየሆኑ ነው። የነቀዘው ሥርዓት አካላት ናቸው። መገናኛ ብዙሐኑ ለሕዝቡ ውሸት ሲናገሩ ጨርሶ በቸልታ አልመለከታቸውም። ሳይጠየቁ አለመቅረታቸውን ለማረጋገጥ ማድረግ የምችለውን ሁሉ አድርጋለሁ። እነርሱ የራሳቸው አጀንዳ አላቸው። የእነርሱ አጀንዳ ደግሞ የእናንተ አጀንዳ አይደለም። ዴሞክራቱ እንደ ራሴ አዳምስ ኪፍ ኤቢሲ ዚስ ዊክ ለሚባል ፕሮግራም በሰጡት ቃል ግን የፕሬዚደንቱን የኃይል ቃላት በግንባር ተጋፍጠዋል። የብረት ድስት አምባገነኖች ሙሉውን መረጃ ለመቆጣጠር ፈልገው ሲናገሩ የምትሰሙት ነው ይህ አባባል። እንደራሴዎቹ ለመገናኛ ብዙሃኑ የነደደ ፍቅር ኖሯቸው አይደለም ይህንን የሚሉት። እነርሱ ራሳቸውም ቢሆኑ መገናኛ ብዙሃኑ በሚሰጧቸው የዜና ሽፋኖች ላይ በየወቅቱ ቅሬታቸውን ያሰማሉ። ሆኖም ግን እንዲህ እንደ ፕሬዚደንት ዶናልድ ትራምፕ በዘለፋና በውረፋ ሲወርዱባቸው ተሰምተው አያውቁም። እንደራሴ ስኪፍ ይቀጥሉና የፕሬዚደንቱን በሕገ መንግሥቱ ላይ ያላቸውን ግንዛቤ ይጠይቃሉ። ፕሬዚዳንት ከሆኑ ወይም ከምርጫው አንስቶ ከተናገሩት ሁሉ የሕገ መንግሥቱን የመጀመሪያ ማሻሻያ የሕዝብ ጠላት አድርገው የሚያዩበትን መንገድ እኔ የምወስደው እጅግ አስደንጋጭና እጅግ አሳሳቢም አድርጌ ነው። ምክንያቱም እነዚህ ድርጅቶች የሚወክሉት ያንን ድንጋጌ ነው። ኒክሰን እንኳ ያንን ያህል ርቀት ሄዶ አልተናገረም። ሪፐብሊካኑ ሴናተር ራን ፖል በመብቶች ሕግጋትነት የታቀፉ የመናገርና የፕሬስ ነጻነቶችን በትዊተር ባሰራጯቸው ሐሳቦቻቸው ለማገናዘብ ሞክረዋል። በሌላ በኩል ደግሞ ውዝግቡን ራሱንም ያጣጥላሉ። እኔ የማየው ፕሬዚዳንት ትራምፕ በራሳቸው የተለየ መንገድ ሐሳባቸውን በኃይል እየገለጹ መሆናቸውን ነው። ፕሬሱን ሊገድብ የሚችል አንድም የህግ ረቂቅ ማንም ሲያቀርብ አላየሁም። የሴኔቱ የአብላጫዎቹ መሪ የሆኑት ሪፐብሊካኑ ሚች ማኮነል የትራምፕን ቃላትና ተግባሮቻቸውን ነጣጥለው ለማየት ይሞክራሉ። እኔ የትራምፕ የዕለት ተዕለት ትዊቶች አፍቃሪ አይደለሁም። በተግባር እየሠሩ ያሉትን ግን እወድላቸዋለሁ። በሌላ በኩል ደግሞ ለራሳቸው ለትራምፕ እጅግ የጠነከረ ቅርበት አላቸው የሚባሉ ሰዎችም ፕሬዚደንቱ ከሚናገሩት እራሳቸውን ለማራቅ ሲዳዳቸው ይስተዋላሉ። የመከላከያ ሚኒስትራቸው ጄምስ ማቲስ አንዱ ናቸው። እኔ ራሴ ከመገናኛ ብዙሃኑ ጋር የተናነቅኩባቸው ጊዜዎች ነበሩ። ይሁን እንጂ እኔ እስከሚገባኝ ድረስ ፕሬሱ አብረነው ልንሰራ የሚገባን ዘርፍ ነው። እኔ ራሴን በተመለከተ በፕሬሱ ላይ ችግር የለብኝም። በመላ አገሪቱ ጸረ ትራምፕ ሰልፎች እዚህም እዚያም እየተስተዋሉ ባሉበት ጊዜ የፕሬዚዳንቱ ጠንካራ ደጋፊዎች ደግሞ የእርሳቸውን መልእክቶች እያስተጋቡ ይሰማሉ። ፕሬዚዳንቱ ትክክል ናቸው፣ ምክንያቱም በሚያሳዝን ሁኔታ አብዛኛዎቹ መገናኛ ብዙሃን ያዛባሉ፣ ለራሳቸው ጥቅም ሲሉም ነገር ይጠመዝዛሉ። አየህ፣ እነርሱ ሂለሪ ክሊንተን ታሸንፋለች ብለው ተስፋ አድርገው ነበር ነገር ግን ሳታሸንፍ ቀረች። ሃሚልተን ካምፓስ ከትራምፕ ደጋፊዎች አንዱ ናቸው ይህን የተናገሩት። በሌላ በኩል ደግሞ የትራምፕ አካሄዶች አስተዳደራቸውን በችሎት ፊት ሊሞግቱ እየተንቀሳቀሱ ያሉ ወገኖችንም ሲያደፋፍርና ሲያጀግን ይታያል። ፕሬዚደንት ዶናልድ ትራምፕ ቃለ መሐላ ላ ከፈጸሙ ከጥር ዐሥራ ሁለት ወዲህ ድጋፍ እየጎረፈላቸው መሆኑን የሲቪል መብቶች ተሟጋቾች እየተናገሩ ነው። ሰለሞን አባተን ለዘገባው እናመሰግናለን። አድማጮች ቀደም ብለን እንዳስተዋወቅ ነው ሌሎች የእናንተ የአድማጮቻችን አስተያየቶችም አሉ። ለምሽቱ ከመረጥናቸው የአቶ ግዛቸው አበበ የተባሉ አድማጫችንን ጨምሮ ሰዓት ከተገኘልን ወደ ኋላ ላይ እናቀርባለን። አሁን ወደ ሌላ ርዕስ ነው የምንሻገረው እንደ አውሮፓውያን የዘመን አቆጣጠር በ1973 ዓ ም ጽንስ ማስወረድን አስመልክቶ በብሔራዊ ደረጃ ከተካሄደ ክርክርና ትልቅ ስፍራ ከሚሰጠው የዩናይት ስቴትስ ጠቅላይ ፍርድ ቤት አብይ የፍርድ ውሳኔ ጋር ተያይዘው የሚነሱት አሜሪካዊቷ ከዚህ ዓለም በሞት ተለዩ ይላል የሮይና ዌድ የሕግ ጉዳይ በመባል ከሚታወቀው ከዚህ ሕግ ጋር ተያይዞ ስማቸው የሚጠቀሰውንና ከበርካታ አስርት ዓመታት በኋላም ከጽንስ ማስወረድ ውሳኔ ደጋፊነት አቋማቸው ወደ ተቃዋሚነት የተቀየሩትን የኚህን ሴት ታሪክ የሚዳስስ አጭር ዘገባ ቀጥሎ እናቀርባለን። ኖርማ ማኮርቪ ጄን ሮ በሚል ሌላ መጠሪያ የሚታወቃሉ። በቴክሳስ ክፍለ ግዛት ከየት ከተማ በሚገኝ አንድ የአዛውንቶች መኖሪያ ውስጥ በ69 ዓመታቸው በትናንቱ ዕለት ከዚህ ዓለም በሞት ተለይተዋል። መኮርቪ የዩናይትድ ስቴትስ ጠቅላይ ፍርድ ቤት እንደ አውሮፓ አቆጣጠር በ1973 ዓ ም ያን የህግ ውሳኔ በሰጠበት ወቅት የክርክሩ ልዩ ትኩረት የነበረችው የዋንያዋ የ22 ዓመት ወጣት ነበረች። የክርክሩም ጭብጥ በጊዜው በራሷ ባል ያልነበራትና ለሶስተኛ ጊዜ የጸነሰችው ወጣት ጽንስ ለማስወረድ ህጋዊ መብት አለኝ የምትለው ወጣት በአንድ ወገን፣ ያ መብት የለሽ ሲል ሌላው ውድቅ ያደረገው የቴክሳስ ክፍለ ግዛት በሌላ ወገን ደግሞ ነበሩ። ማኮርቪ ለዩናይትድ ስቴትስ ጠቅላይ ፍርድ ቤት ባቀረቡት ክስ የቴክሳስ ክፍለ ግዛት በመረታቱ አሜሪካውያን ሴቶች ጽንስ ማስወረድን አስመልክቶ ያላቸውን መብት የደነገገ ህግ ያ ሆነ ይሁንና ማኮርቪ በክርክሩ የቴክሳስ ክፍለ ግዛትን በረታችበት ያኔዋ የ2 ዓመት ወጣት በረታችበት ወቅት ያረገዘችው ልጅ ተወልዶ ጨቅላውም ለጉዲፈቻ ተሰጥቶ ነበር። ብዙም ካልዘለቀው ጋር ብቻዋ ያፈራችውን የመጀመሪያ ልጇንም በተመሳሳይ ወላጅ እናቷ ወስደው ሲያሳድጉ፣ ሁለተኛውን ልጇን ገና ጨቅላ ሳለ ለሌላ አሳዳጊ ለመስጠትም ተገዳ ነበር። ያን የጠቅላይ ፍርድ ቤቱን የፍርድ ውሳኔም ተከትሎ እንደ አውሮፓ አቆጣጠር እስከ 1990ዎቹ አጋማሽ ጠንካራ የሴቶች የጽንስ ማስወረድ መብት ደጋፊ ሆነው የቀዩት ማኮርቪ እንደ አውሮፓ አቆጣጠር በ1995 ዓ ም የኢቫንጀሊካል ክርስትና እምነት ተከታይ ሲሆኑ ያን የቀደመ አቋማቸውን በመለወጥ የውርጃ ተቃዋሚ ሆኑ። ማኮርቪ እንደ አውሮፓውያን የዘመን አቆጣጠር በ1994 ዓመተ ምህረት እኔ ሮይ ነኝ ሕይወቴ የሮይና የዌድ የህግ ጉዳይና የመምረጥ ነጻነት በሚል ርዕስ ለህትመት ያበቁት ግለ ታሪካቸውን በሚተርቀው መጽሐፋቸው የዚያን የክርክርና የህግ ሂደት እንዲሁም በወላጆቻቸው ያልሰመረ ትዳር አማካኝነት የደረሰባቸውን የተጎዳ የገዛ ህይወታቸውንና የሱስ አምጪ አደገኛ መድኃኒቶችን ተጽዕኖ፣ የአልኮሆል ሱስ ተመሳሳይ ፆታ ግንኙነትና ራሳቸውን እስከ ማጥፋት ድረስ የደረሱበትን ሁኔታ አስመልክቶ ጽፈዋል። ኖርማ ማኮርቪ ከትናንት በስቲያ ቅዳሜ ከዚህ ዓለም በሞት ቢለዩም ቅዳሜ ትላንት ያልነውን በቅዳሜ እንለወጠው ማለት ነው። ትላንት ያልነው ቅዳሜ መሆኑ ይያዝልን። ኖርማ ማኮርቪ ከትናንት በስቲያ ቅዳሜ ከዚያ ዓለም በሞት ቢለዩም በርዕሰ ጉዳዩ ዙሪያ በዩናይትድ ስቴትስ ሕጎች እጅግ ግዙፍ አንደምታ ባለው ከዚያ ሕግ ጋር ተያይዞ እንደ ትናንቶች ሁሉ በዛሬና በነገዎቹም መሰል ክርክሮች ይነሳሉ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በኢትዮጵያና አካባቢዋ ከምሽቱ 3 ሰዓት ከ32 ደቂቃ ሆኗል። ሁለተኛውን አጋማሽ በኦፊሴል ልንጀምር ነው፣ ሰሎሞን ክፍሌ በሚያቀርበው የሳምንቱ ስፖርት። እንደምን አምሽታችሁልኛል የተከበራችሁ አድማጮቼ። በኢትዮጵያ የቅርጫት ኳስ ስፖርትን ለማሳደግና ለማስፋፋት ጥረቶች ተጀምረዋል። አቶ አሸናፊ በቀለ አዲሱ የኢትዮጵያ ብሔራዊ እግር ኳስ ቡድን አሰልጣኝ ሆነው ተመረጡ። በሳምንቱ ማብቂያ የተካሄዱ የሩጫና እግር ኳስ ውድድሮች ውጤቶችንም ይዘናል። አብራችሁን ቆዩ። በአሜሪካ ብሔራዊ የቅርጫት ኳስ ማኅበር ኤንቢኤ ትብብር ስፖርቱን በኢትዮጵያ ለማሳደግና ለማስፋፋት ጥረቶች ተጀምረዋል ይላሉ ዶክተር አሸብር ወልደ ጊዮርጊስ በኢትዮጵያ የቅርጫት ኳስ ፌዴሬሽን ፕሬዝደንት። ዶክተር አሸብር እንዳሉት በዩናይትድ ስቴትስ ኤምበሲ ድጋፍ የኤንቢኤ ከፍተኛ የሥራ ኃላፊ ወደ አዲስ አበባ መምጣታቸው የዚህ ጥረት አካል ነው። እስክንድር ፍሬው ተከታዩን ዘገባ ልኮልናል። የተረከብ ነው ጽፈት ቤት የሌለው ብሔራዊ ቡድን ያላቋቋመ ፌዴሬሽን ነው ይላሉ። በቅርቡ የኢትዮጵያ ቅርጫት ኳስ ፌዴሬሽን ፕሬዚዳንት ሆነው የተመረጡት ዶክተር አሸብር ወልደ ጊዮርጊስ። ከምንም ተነስቶ በአጭር ጊዜ ውስጥ ውጤት ለማምጣት ደግሞ ትኩረታቸውን በአሜሪካው ብሔራዊ የቅርጫት ኳስ ማህበር ኤንቢኤ ትብብር ላይ አድርገዋል። በአጭር ጊዜ ግንኙነት ከማህበሩ ፈጣን ምላሽ በማግኘታቸውም የኤንቢኤ ከፍተኛ የስራ ኃላፊ በቅርቡ ወደ አዲስ አበባ መምጣታቸውን አብራርተዋል። በጣም በጠበበ ጊዜ ነው የተለያየ ፕሮግራማቸውን አጥፈው ነው ለኢትዮጵያ ቅድሚያ ሰጥተው በኤንቢኤ ማርኬቲንግና ፎሬን ሪሌሽን ዳይሬክተር፣ የአፍሪካ ዳይሬክተር፣ የገበያና የውጭ ግንኙነት ዳይሬክተር፣ አዎ፣ እሳቸው ወደ ኢትዮጵያ ምስተር ካይል ደክለርክ የሚባሉት መጡ። ወደ ኢትዮጵያ መጥተው አሁን ብዙ ነገር ነው ሰጥተው ነው ሄዱት። የስራ ኃላፊው በዚሁ ጉብኝታቸው ፌዴሬሽኑ በበጀት ራሱን ይችል ዘንድ ቦይንግንና ኮካኮላን ከመሳሰሉ የአሜሪካ የንግድ ተቋማት ጋር በትብብር እንዲሰራ ግንኙነት መስርተውልናል ብለዋል። ዶክተር አሸብር ራሱ ኤንቢኤ ቀጥተኛ ድጋፍ በሚያደርግበት ሁኔታ ላይም ውይይቶች መደረጋቸውን ነው ያስረዱት። ቀጥተኛ እርዳታ የሚያደርጉበትን መንገድ በፋይናንስ በማቴሪያል ፌዴሬሽኑን የሚደግፉበት ሁኔታ ላይ ሰፊ ተነጋግረናል። ስልጠናዎችን በብዛት እንደምሰጡልን በስፖርት ሜዲሲን ላይ በኮችንግ ላይ በሪፈሪንግ ላይ በስልጠና በዳኝነት በመሳሰሉት ላይ በመሳሰሉት ላይ ሰፊ ስልጠና እንደሚሰጡልን ሰፋ ያለ ጊዜ ወስደን ተነጋግረናል። ከዚህም በላይ ደግሞ ለዚህ ሁሉ ትልቅ ድጋፍና እርዳታ ያደረገልን አሜሪካ ኤምባሲ ኢትዮጵያ ላይ የሚገኘው ነው። ከመጀመሪያው ጀምሮ ብዙ ደክሞ ይህንን ድርጅት ከኛ ጋር በመሆን ወደ ኢትዮጵያ አስመጥቶ እስከሚመልሱ አብሮን እየሰራ ትልቅ ድጋፍ ያደረገልን ድርጅት የአሜሪካ ኤምባሲና የአሜሪካ መንግስት ነው። ለዚያም ለማመስገን ወዳለሁ። የአሜሪካ ቅርጫት ኳስ እድገት መሰረት የትምህርት ቤቶች ውድድር መሆኑን ያስታወሱት ዶክተር አሸበር በኢትዮጵያም እንደዚህ አይነቱ ውድድር እንዲኖር የመነሻ ስራ መጀመሩን አስረድተዋል። የኤንቢኤ የስራ ኃላፊ ጉብኝት የኢትዮጵያን ትምህርት ቤቶችና ዩኒቨርሲቲዎች ከአሜሪካ መሰል ተቋማት ጋር የማቀናጀት ስራ ለማቀድ እድል መፍጠሩንም ነው ዶክተር አሸብር የጠቆሙት። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን ለዘገባው አመሰግናለሁ። ወደ ቀጣይ ዘገባ እናልፋለን። ሞፋራና ሎራ ሙዊር ድል ወደ ተቀዳጁበት የበርሚንግሃሙ የአዳራሽ ውስጥ ሩጫ ውድድር ለእንግሊዛዊው ሞፋራ በአዳራሽ ውስጥ ለመጨረሻ ጊዜ ሮጦ በአምስት ሺህ ሲያሸንፍ የአውሮፓን ሬኮርድ በማስመዝገብ ጭምር ነው። 13 ደቂቃ ከ916 ሴኮንድ ፋራ በጎዳና ሩጫ ላይ ብቻ ለማትኮር ወስኗል። የስኮትላንዷ ሎራ ሚር ደግሞ በ1000 ሜትር ያሸነፈችው የእንግሊዙን ክብረ ወሰን በመስበር ሲሆን ጊዜዋም 231 ነጥብ 93 ተመዝግቦላታል። ዳም ኬሊ ሆልምስ እንደ አውሮፓን ዘመን አቆጣጠር በ2004 ዓ.ም ካስመዘገበችው ሬኮርድ ላይ ከአንድ ሴኮንድ በላይ አንስታልታለች። በመቶና 200 ሜትር ኦሊምፒክ ወርቅ ተሸላሚዋ ጃማይካዊቷ ኢሌን ቶምሰን በሴቶች 60 ሜትር ቀድማ ገብታለች። የዓመቱ ስምንተኛ ፈጣን ጊዜ ተብሎ 698 ሴኮንድ ተይዞላታል። ወደ አዲስ አበባ ልውሰዳችሁ። በሳምንቱ ማብቂያ የተካሄዱ የእግር ኳስ ግጥሚያዎችንና ብሔራዊ ቲሙ አዲስ አሰልጣኝ ማግኘቱን በተመለከተ ገዛኸኝ ጽዮን መስቀል አጠር አጠር ያሉ ዜናዎች ይዟል። መቀጠል ትችላለ ገዛኸኝ። አመሰግናለሁ ሰለሞን። ቅዱስ ጊዮርጊስ ወደ ቀጣይ ማጣሪያ ሲሸጋገር፣ መከላከያ ከቀጣይ ማጣሪያ ተሰናብቷል። የአፍሪካ ክለቦች ሻምፒዮን ሊግ እና የአፍሪካ ኮንፌዴሬሽን ዋንጫ የቅድመ ማጣሪያ መልስ ጨዋታዎች በተለያዩ የአፍሪካ ከተሞች ትናንትናና ከትናንት በስቲያ ተከናውነዋል። የአምናው የኢትዮጵያ ፕሪሚየር ሊግ ሻምፒዮናው ቅዱስ ጊዮርጊስ ትናንት በኦቢቶ ሀዋሳ ከተማ በሲሸልሱ ኮዲዋር ባደረገው የመልስ ጨዋታ ከረፍት በፊት ባስቆጠራቸው ሶስት ጎሎች ሶስት ለባዶ ረጥቷል። ቅዱስ ጊዮርጊስ ባለፈው ሳምንት ከሜዳው ውጭ ሁለት ለባዶ አሸንፎ መመለሱ የሚታወስ ሲሆን የትናንቱ ውጤቱ ተደማምሮ በአጠቃላይ አምስት ለባዶ ወደ ቀጣይ ማጣሪያ ባለፉን አረጋግጧል። የቅዱስ ጊዮርጊስ ቀጣይ ተጋጣሚም የዲሞክራቲክ ኮንጎ ሊኦ መሆኑ ታውቋል። በሌላ በኩል ደግሞ በአፍሪካ ኮንፌዴሬሽን ዋንጫ ባለፈው ሳምንት አዲስ አበባ ላይ የመከላከያ ቡድን የካሜሩንን ያንግ ስፖርት አካዴሚን አንድ ለባዶ ማሸነፉ ይታወሳል። ከትናንት ወዲያ በካሜሩን ያውንዴ ላይ ሁለቱ ቡድኖች ያደረጉት የመልስ ጨዋታ በባለ ሜዳው ያንግ ስፖርት አካዴሚ ሁለት ለባዶ አሸናፊነት ተጠናቋል። መከላከያ በአጠቃላይ ሁለት ለአንድ መሸነፉን ተከትሎ ከተከታይ ማጣሪያ ውጭ ሆኗል። ሌላው የሀገር ውስጥ እግር ኳስ ነክ ዜና ላለፉት አምስት ወራት አሰልጣኝ አልባ የነበረው ኢትዮጵያ ብሔራዊ እግር ኳስ ቡድን ዋልያዎቹ ትናንት አሰልጣኝ ተመርጦለታል። ቀደም ሲል የኢትዮጵያ ንግድ ባንክ ላለፉት ሶስት ዓመታት ደግሞ የአዳማ ከተማን እግር ኳስ ክለብን ሲያሰለጥኑ የነበሩት አቶ አሸናፊ በቀለ የኢትዮጵያ ብሔራዊ እግር ኳስ ቡድን አሰልጣኝ ሆነው እንዲሰሩ ተመርጠዋል። ተመራጩ አሰልጣኝ አሸናፊ በቀጣይ በደሞዝ ክፍያ እና በሌሎች ጥቅማጥቅሞች እንዲሁም ለምን ያህል የስራ ጊዜም እንደሚቆዩ ከፌዴሬሽኑ ጋር ይደራደራሉ። በእኔ በኩል ያለው ይኸው ነው። ሰለሞን ገዛ ጽዮን መስቀልን አመስግኝ ልሰናበት። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ። ሰለሞን ክፍሌንና ተባባሪውን ገዛ ሀይን ጽዮን መስቀልን እናመሰግናለን። አድማጮች አሁን አፍሪቃ ነክ ርዕሶች ናይጄሪያ ውስጥ ለሰባት ዓመታት ያህል ከቦኮ ሀራም ጋር ሲካሄድ በቆየው ውጊያ ከ18,000 ሰው በላይ ተገድሏል ይላል። አሸባሪው ቡድን በመቶዎች የሚቆጠሩ ሴት ተማሪዎችን በመጥለፍና በጭካኔ ተግባሩም ይታወቃል። ቦኮ ሀራም ሰሜን ምስራቅ ናይጄሪያን ይቆጣጠር በነበረበት ወቅት የቀረጸው በህዝብ ላይ የሚፈጽመው ግርፋትና ግድያን የሚያሳይ ምስል ከድምፅ የአሜሪካ ድምፅ ራዲዮ እጅ ገብተዋል። ይላል አዳነች ፍሳሐ የነች የፕሮግራሙ አዘጋጅ እንዲህ አቀናብረዋለች። ናይጄሪያ ውስጥ ቦርኖ ክፍለ ሀገር በሚገኘው ኩምሼ የተባለ መንደር ማለዳ ላይ ቦኮ ሐራም ለመንደሩ ነዋሪዎች ግድያና የፍርሃት ድባብ የሰፈነበት ትምህርት ለመስጠት ተዘጋጅቷል። የቦኮ ሐራም ቡድን የቀረጸው ቪዲዮ ወይም ድምፅ ከምስል የመንደር ነዋሪዎች ታፍሰው የቦኮ ሐራም ታጣቂዎች ሰዎችን ሲገርፉና ሲገድሉ ለማየት መገደዳቸውን ያሳያል። እንደ መቀጣጫ መሆኑ ነው። ይህ ሁሉ የሚያደርጉት እነሱ በሚያምኑት ሰንካላ እስላማዊ አስተሳሰብ መሠረት ነው። ይህ ድምፅ ከምስል የተገኘው ቦኮ ሐራም በድብቅ በቀረጻቸው 18 ሰዓታት የፈጀ ቪዲዮ ሲሆን የአሜሪካ ድምፅ ሬዲዮ እጅ ገብቷል። የቡድኑን ጭካኔ የተመላበት ድርጊትን ቁልጭ አድርጎ ያሳያል። ቦኮ ሐራም በሰሜን ናይጄሪያ እንቅስቃሴ ከጀመረበት ከሰባት ዓመታት በላይ በሆነ ጊዜ ከ18 ሺህ በላይ የሚሆኑ ሰዎች በናይጄሪያና በጎረቤት አገሮች አልቀዋል። ብዙዎቹ ጽንፈኛው ቡድን ችሎት በሚለው ፊት ቀርበው ነው የተገደሉት። አላህ ወአክባር ነው የሚለው። እንዲህ አይነቱ ችሎት ሁሉም ሰዎች በግዴታ እንዲመለከቱ የሚገደዱበት የመቀጣጫ ዘዴ ነው። አንድ የቦኮ ሐራም ዳኛ ጎንበስ ብሎ ሶስት ሰዎችን የተፈረደባቸውን ጥፋተኛነትና የሞት ቅጣትን ይቀበሉ እንደሆነ ይጠይቃቸዋል። የመጀመሪያው ሰው ጋምቦ አባ የፈጸምኩት በደል የለም ይላል። ሼዲላ ኳያ ያናሶ። የተሰበሰበው ሰው ሁሉ አላሁ አክባር እያለ ይጮኋል። ከተወነጀለው ጋር የቆመ ከሀዲ ተደርጎ ሊታይ ይችላል። በተከሳሽነት የቀረቡት ሰዎች ሁሉ ጥፋተኛ አይደለንም ብለዋል። በዛ ምክንያት እጆቻቸው ታስሮ ይገደላሉ። እንዲህ አይነት ተግባር ቢደገም ሌሎች አደንዛዥ እጽ የሚጠቀሙ ሰዎችም ይገደላሉ። አሁን ግን ይገረፋሉ፣ ይላል ዳኛው። የመጀመሪያው እስረኛ ይጠራና በቆመጥ አስር ጊዜ እንዲገረፍ ዳኛው ይፈርዳል። የተሰበሰበው ሰው በእያንዳንዱ ግርፋት አላሁ አክባር እያለ ይጮኋል። አንድ ጫማ የሌላቸው ልብሳቸው የተቀዳደደ አዛውንት ደግሞ ተጠሩ። አንድ ልጅ እንኳን ሳይቀር ተጠሩና ከተሰበሰበው ሕዝብ አንዱ ተጠርቶ እንዲገርፈው ታዘዘ። ልጁም ተገረፈ። ልጁ ተገርፎ ሲያበቃ ለቦኮ ሐራም አርማ ሰገደ። ግርፋቱ ለ30 ደቂቃ ቀጥሎ ሲያበቃ የቦኮ ሐራም ሰዎቹ ዞራሉና ተከሳሾቹ ብቻ ቀሩ። አንድ ጥቁር የለበሰ የቦኮ ሐራም አሚር የተከሳሹን ጋምቦ አባ እጆችን አስሮ ወደ መሃል ሜዳ ያመጣውና አንድ ኤኬ 47 መሣሪያ የያዘ ሰው ልቡ ላይ አነጣጥሮ ገደለው። ሁለቱ ሌሎች እስረኞችም ተራ በተራ በዛ መልክ ተገደሉ። ቪዲዮውን የሚያነሳው ሰው ራሱ አላህ ወአኽባር ሲል ይሰማል። የቦኮ ሓራም አማጽያን ከተገደሉት እስረኞች ጀርባ ሆነው ተንበረከኩና መሬቱን ሳሙ። በቦኮ ሓራም የፍርድ ስርዓት መጠራጠር ወይም ምሕረት የሚባል ነገር የለም። እስረኞቹን ከገደሉት የቦኮ ሓራም ሰዎች አንዱ የአምላክን ፍርድ ተግብረናል ሲል በተሰበሰበው ሕዝብ ፊት ተናገረ። በቪዲዮ ላይ ያለው የጊዜ ማህተም እንደሚያሳየው ግርፋቱና ግድያው የፈጸመው እንደ አውሮፓ አቆጣጠር በ2014 ዓም ላይ ነው። ቦኮ ሓራም ኩሽመን ይቆጣጠር በነበረበት ጊዜ ማለት ነው። የናይጀሪያ ወታደራዊ ኃይል ካለፈው ዓመት ወዲህ ኩምሽንና በሰሜን ምስራቅ ናይጀሪያ ያሉ ሌሎች መንደሮችን ለማስመለስ ችሏል። ይሁንና ቦኮ ሓራም አሁንም የገጠር አካባቢዎችን መቆጣጠሩን ቀጥሏል። ከሰባት ዓመታት ውጊያ በኋላ ወደ ሁለት ሚሊዮን ገደማ የሚሆኑ ናይጀሪያውያን ከመኖሪያቸው እንደተፈናቀሉ ናቸው። በቦርኖ ክፍለ ሀገር ውስጥ ግማሽ ሚሊዮን የሚሆኑ ሰዎች በመጠጊያ ሰፈሮች ይኖራሉ። በተጠለሉባቸው ሰፈሮችም በቂ ምግብ፣ ውኃና የሕክምና አቅርቦት አያገኙም። የቦኮ ሐራም ተዋጊዎች ጽንፈኛው ቡድን ከመንደሮቻቸው የመለመላቸው ወጣት ልጆች ናቸው። ወታደራዊ አዛዦቹም ለመግደልና ለመገደል ሲያዘጋጇቸው በአረብኛና ካኑሪ በተባለው ቋንቋቸው ያነጋግሯቸዋል። ምርጥ ታጋዮች የሚባሉት ግንባር ሄደው የሚዋጉት ናቸው፣ ይላላላ ሲል ከአዛዦቹ አንዱ ይናገራል። አያይዘውም ህይወታቸውን እስከሚሰጡበት ጊዜ ድረስ ወደ ኋላ የማይሉት ናቸው ይላቸዋል። በእስልምና ባላቸው የተዛባ አመለካከት መሰረት ማንኛውም በእስልምና የማያምን ሰው መገደል አለበት። በሰሜን ምስራቅ ናይጄሪያ በሚገኝ መንደር ጥቃት ለመክፈት የቦኮ ሐራም ተዋጊዎች ይዘጋጃሉ። ጥቃቱን የሚመሩት በቦኮ ሐራም ከፍተኛ አካል የተመደቡ አራት ኮማንዶች ናቸው። አንዱ መሪያቸው ስማቸውን ይጠራል። ቦኮ ሐራም የሚያካሄደው የግጭት ዘመቻ የሰዎችን ኑሮ አፍርሷል። በሚሊዮኖች የሚቆጠሩ ሰዎችን ከመኖሪያቸው አፈናቅሏል። በሰሜን ምስራቅ ናይጄሪያ ያለውን የማኅበራዊ ኑሮ ዘይን አመሳቅሏል፣ ደምስሷልም። ቦኮ ሐራም ለሰባት ዓመታት ያህል ሲያካሄደው የቆየው የሽብር ተግባር በሚሊዮኖች የሚቆጠሩ ናይጄሪያውያንን ክፉኛ አሰቃይቷል። ካለፉት የጸደይ ወራት ወዲህ ግን የናይጄሪያ ወታደራዊ ኃይል በከፈተው ጥቃት በቦኮ ሐራም ቁጥጥር ስር የነበሩትን በርካታ መንደሮችና ከተሞችን ሊያስመልሱ ችለዋል። የቦኮ ሐራም አማጽያን ይቆጣጠራቸው ከነበሩት መንደሮችና ከተሞች ሲሸሹ ካለ መስጊድ በስተቀር ሌሎቹን ሁሉ በእሳት አጋይተውና አውድመው ስለሚሄዱ ከመኖሪያቸው የተፈናቀሉት ሰዎች ተመልሰው የሚገቡበት ቤት አልተረፈም። ይህ ሁሉ ቦኮ ሐራም የሚፈጽማቸው ተግባሮችን በሙሉ በቪዲዮ እየቀረጸ ከሰነዳቸው ጭብጦች የተገኘ ሲሆን በአሜሪካ ድምፅ ሬዲዮ እጅ ሊገባ ችሏል። አድማጮች፣ የቦኮ ሓራም የሽብር ዘመቻ በሕዝቡ ላይ ስላደረሰው ስቃይና ውድመት የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እስክንገናኝ በደህና ቆዩን። አዳነች፣ እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጣዩ ፕሮግራም ሰለሞን አባት እያዘጋጀ የሚያቀርበው ጤና ይሆናል። በዩናይትድ ስቴትስ 43ተኛ ፕሬዚደንት ጆርጅ ዋከር ቡሽ የተጀመረው የአሜሪካ ፕሬዚደንት የኤድስ አጣዳፊ ድጋፍ መርሃ ግብር ፔፕፋር ዓለም አቀፉን ወረርሽኝ ለመቆጣጠር ግዙፍ የተባለለት አስተዋጽኦ አበርክቷል። ፔፕፋር በተከታዩ ፕሬዚዳንት ባራክ ኦባማም ተወርሶ ያንን የብዙዎችን ሕይወት ያተረፈ ድጋፉን ሲሰጥ ቆይቷል። የኦባማ የፔፕፋር ቅርስስ ምን ነበር? ፔፕፋር በ1996 ዓ ም በኢትዮጵያ የዘመን አቆጣጠር መሆኑ ነው የተጀመረው። ለአምስት ዓመታት ታስቦ የነበረ ሲሆን የተመደበለት የ15 ቢሊዮን ዶላር በጀት ነበር ያኔ መርሃ ግብሩ እንደ ቅድሚያ ያስቀመጣቸው ሕክምናን፣ መከላከልን፣ ወላጆቻቸውን ያጡና ለኤች አይ ቪ የተጋለጡ ሌሎችም ሕፃናትን በቅርብ መደገፍና መንከባከብን ነበር። ለአዲሱ 2017 ዓመት ለፔፕፋር ማካሄጃ 6.8 ቢሊዮን ዶላር ተጠይቋል። ይህ ገንዘብ ላለፈው 2016 ዓ ም ተመድቦ ከነበረው በ52 ሚሊዮን ዶላር ያነሰ ነው። ከዚህ ከተቀነሰው ገንዘብ አብዛኛው ይውል የነበረው ወትሮም ከኤች አይቪ ኤድስ ጋር ተያይዞ ወይም ተዳብሎ የሚከሰተውን ቱበርክሎሲስ ወይም ቲቢን ለማከም ወይም ለመከላከል ጉዳይ ነበር። ዛሬ መድኃኒት እየወሰዱ ካሉ 18 ሚሊየን ሰዎች 11 ሚሊየኑ መድኃኒቱን እያገኙ ያሉት በፔፕፋር በቀጥታ ከሚደገፉ መርሃ ግብሮች ነው። ፔፕፋር ኤድስ ቲቢና ወባን ለመዋጋት የተቋቋመው ግሎባል ፋንድና ሌሎችም ተቋማት እያደረጉ ያሉት መረባረብና እየሰጡ ያሉት ድጋፍ የሚሊዮኖችን ሕይወት አድኗል። ፔፕፋር የፕሬዚደንት ጆርጅ ቡሽ ግዙፍ ስኬት ተብሎ የሚነገርለት መርሃ ግብር ነው። ፕሬዚደንት ባራክ ኦባማስ እንዴት ይሆን የመሩት? የኤድስ ጉዳዮች ቃፊርና ተሟጋቹ ቡድን በምሕፃር አቫክ ይባላል። መሪ ሚቸል ዋረን የሚናገሩት ፔፕፋርን ኦባማም በጥሩ ሁኔታ እንደያዙት ነው። ፔፕፋር ፍጹም ድንቅ በሆነ ሁኔታ ነው የቀጠለው። ለኤድስ ምላሽ የተሰጠባቸውን ከአስር ዓመታት በላይና የኤድስን ወረርሽኝ የሰላሳ አምስት ዓመታት ቢጋር መለስ ብለን ስንቃኝ ፕሬዚዳንት ኦባማ በዓለም አቀፍ ልማት መስክ ታይቶ በማይታወቅ ሁኔታ የተሳካና የተዋጣለት የሆነውን ፔፕፋርን በጥሩ ሁኔታ መርተውታል። ፔፕፋር ዛሬ ከቡሽ ውርስነት በላይ መዝለቁንም ዋረን ይናገራሉ። ፔፕፋር የብዙ ፕሬዚዳንቶች ቅርስና ውርስ ሊሆን ነው። እንግዲህ የፕሬዚዳንት ጆርጅ ቡሽ ብቻ ቀጣይ መርሃ ግብር አይደለም። የዩናይትድ ስቴትስ መንግሥት የሁለቱም አብይ ፓርቲዎችና የፕሬዚደንቶቿም ድጋፍ ያለው እውነተኛ ውርስ የሆነ መርሃ ግብር ነው። ይሁን እንጂ የተሻለም ሊሆን ይችል እንደነበረ ሚቸል ዋረን ይጠቁሙና ዛሬ በዓለም ዙሪያ መድኃኒት እየደረሰው ያለው ሰው 18 ሚሊዮን ቢሆንም ኤች አይ ቪ በደሙ ውስጥ የሚገኝ ሰው ቁጥር ግን ከ38 ሚሊዮን በላይ መሆኑን ያመለክታሉ። ይህ መርሃ ግብር ፍጹም ነው? የለም፣ አይደለም። ፍጹም የሚባል ምንም መርሃ ግብር የለም። ቢገኝ ኖሮ ጥሩ የሆነ የነበረውን ያህል ገንዘብ አግኝቷል መርሃ ግብሩ አላገኘም። የበለጡ የገንዘብ ምንጮችን መጠቀም ይችል ነበር። ይሁን እንጂ ውጤቱን ስናየው በፕሬዚዳንት ኦባማ አስተዳደር አመራር በሁለቱም አምባሳደሮች በኤሪክ ጉዝቢ እና ዴቢ ብሪክስ አመራር ስር የተመዘገቡትን ውጤቶች ስንመለከት በእውነቱ እጅግ ድንቅ በሆነ ሁኔታ ነው ሥራው የተከናወነው። ዶክተር ጉዝቢና ዶክተር ብሪክስ የዩናይትድ ስቴትስ ዓለም አቀፍ የኤድስ መርሃ ግብር ዳይሬክተሮች ሆነው ሠርተዋል። ፔፕፋርንም በሊቀመንበርነት መርተዋል። መርሃ ግብሩ የመዋዕለንዋዩን መልካም ፍሬ ያጨደው በከበዱ የምጣኔ ሀብት ሁኔታዎች ውስጥ የተከናወነና የከበዱ ሁኔታዎች በሚጠይቁት አያያዝ የተመራ በመሆኑ ነው ይላሉ ዋረን። ገንዘቡ እንዲያድግ የምንፈልገውን ያህል አላደገም። በአብዛኛው ጊዜ ተመሳሳይ ሆኖ ነው የዘለቀው። አንድ ማለት የሚቻለው ነገር ግን ፔፕፋር ምን ያህል ውጤታማ እንደሆነ ታይቷል። ሆኖም ይህ ለበጀቱ አለማደግ እንደ ማሳያ ወይም ማሳመኛ ሆኖ ሊቀርብ አይችልም። መረጃዎችን የሚጠቀመው በአዳዲስ መንገዶች ነበር። በጀቱ ባለፉት የመጨረሻዎቹ ጥቂት ዓመታት ተመሳሳይ ሆኖ ቢቆይም አዳዲስና በፈጠራ የታጀቡ ይበልጥ ስኬታማ የሆኑ የአቅርቦት መንገዶችና ዘዴዎችን ተጠቅመዋል የሚቸል ዋረን ሐሳብ ግን በመጪው ዘመን ላይ ነው። በአዲሱ የትራምፕ አስተዳደር በጀቱ ባለበት የመቀጠል ሳይሆን የመቆረጥ ዕጣ ሊገጥመው ይችላል ሲሉ ይሰጋሉ። ፔፕፋር የሁለቱም ፓርቲዎች ድጋፍ ያለው የሁለት ፕሬዝዳንቶች ውርስ ሆኗል። እስካሁን ላለው ጊዜ ፔፕፋር ካስመዘገባቸው ታላላቅ ውጤቶች ወደኋላ እንዳነፈገፍግ እኛ እንደ አቫክ ከአጋሮቻችንና በተለይ ደግሞ የድጋፉ ተቀባይ ከሆኑ የአፍሪካ ሀገሮች ጋር ሆነን ግፊታችንን እናጠናክራለን። የምንችለውን ያህል ወደፊት እንገፋለን። ይህ መርሃ ግብር ታላቅ ውጤት እያሳየ ያለ ኢንቨስትመንት መሆኑን ለትራምፕ አስተዳደር ለማሳመን በምንችለው ሁሉ እንሟገታለን፣ እንጥራለን። መልእክታችን ይሰማል፣ ይደርሳል፣ አላውቅም። ፕሬዚደንት ዶናልድ ትራምፕ ለዓለም አቀፉ የኤችአይቪ ኤድስ መከላከልና መቆጣጠር ትግል ሊሰጡ የሚችሉትን ድጋፍ አስመልክቶ ያሳዩት የሚያጠግብ ፍንጭ እንደሌለ ዋረን አመልክተዋል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ዛሬ በዩናይትድ ስቴትስ አሜሪካውያን ከመጀመሪያው ፕሬዝደንታቸው ከጆርጅ ዋሽንግተን ጀምረው ብሔራዊ መሪዎቻቸውን ቆም ብለው የሚያከብሩበት የፕሬዝደንቶች ቀን ፕሬዚደንትስ ዴይ በዓል እየተከበረ ነው። ጆርጅ ዋሽንግተን የተወለዱበት የካቲት 22 ቀን ካረፉበት እንደ ኤሮፓውያን አቆጣጠር ከ1799 ዓ ም ጀምሮ ይፋ ባልሆነ ደረጃ ሲከበር ቆይቶ ከ1885 ዓ ም ጀምሮ ደግሞ በመንግስት በመደበኛ ደረጃ በብሔራዊ በዓልነት ይከበራል። ከዚያ በኋላም አሜሪካውያን የልደት በዓላቸው ከጆርጅ ዋሽንግተን የልደት ቀን ጋር በተቀራረበ የካቲት 12 ቀን የሚያርፈውን ሌላውን ታላቅ መሪያቸውን አብርሃም ሊንከንን ማክበር መጀመራቸውን የዛሬው ርዕሰ አንቀጽ በማውሳት ይጀምራል። ሁለቱን ታላላቅ መሪዎች በየዓመቱ በየካቲት ወር ሶስተኛው ሰኞ ላይ በሙሉ ቀን በዓል ማክበር የተጀመረው በ1971 ዓ.ም ነው። ጆርጅ ዋሽንግተን አሜሪካውያን ከብሪታንያ ቅኝ ግዛትነት ለመላቀቅ ባካሄዱት ጦርነት ለድል ያበቁ መሪ በመሆናቸው ለዘላቂ ዝናና ተወዳጅነት በቅተዋል። ዋሽንግተን ቢፈልጉ ኖሮ ራሳቸውን ንጉሥ ሊያደርጉ ይችሉ እንደነበርና የጦር ሰራዊታቸው ውስጥ ከነበሩት በዲሞክራሲ ምስረታው ሂደት ትዕግስታቸውን የጨረሱ አንዳንዶቹ መኮንኖቻቸው ዘውዱን ራስዎ ነው ይንገሱ ብለው ይወተውቷቸው እንደነበረ ርዕሰ አንቀጹ አስታውሷል። ጆርጅ ዋሽንግተን ይህን ሐሳብ ከአእምሯችሁ አስወግዱ ይሉ ነበር። ይህን ሀሳብ የሚሰነዝር ብርቱ ቅጣት እንደሚያገኘው በማስጠንቀቅ ጦር ሰራዊቱ እንዲበተን አዘዙ። እሳቸውም ከጦር ኃይል ጠቅላይ አዛዥነታቸው ተሰናብተው ጡረታ በመውጣት የግል ሕይወታቸውን መኖር ቀጠሉ ብሏል ርዕሰ አንቀጹ። በዚያ ወቅት አሜሪካ አስራ ሶስት ክፍለ ሀገሮች ልል በሆነ ኮንፌዴሬሽን እንደነገሩ የተሳሰሩባት ሀገር ነበረች። በቀጠሉት ስድስት ዓመታት አሜሪካውያን ታላላቅ ስልጣኖችን ከስቴቶች ወይም ከክፍለ ሀገሮች እጅ ሳይወስዱ በተሳካ መንገድ የሚሰራ ፌዴራላዊ መንግስት ለመመስረት ብርቱ ጥረት ሲያደርጉ ቆዩ። ያኔ ታዲያ ብዙዎች አሜሪካውያን ማዕከላዊ መንግስት በሚለው ሀሳብ እምነት አልነበራቸውም። የዚህም ምክንያቱ የፌዴራል መንግስት ባለስልጣናት በተለይም ፕሬዝደንቱ በስልጣናቸው ያለ አግባብ ይጠቀማሉ የሚል ስጋት ስለነበራቸው መሆኑን ርዕሰ አንቀጹ አውስቷል። በዚያ ወሳኝ ወቅት ታዲያ አብዛኞቹ አሜሪካውያን እምነታቸውን ሊጥሉባቸው ፈቃደኛ የሆኑት ብቸኛው መሪ ጆርጅ ዋሽንግተን ነበሩ። እናም ያለአንዳች ተቃውሞ ህዝቡ ዋሽንግተንን የመጀመሪያው ፕሬዝደንቱ አድርጎ መረጣቸው። ጆርጅ ዋሽንግተን ፕሬዝደንትነቱን በያዙበት በዚያ ወሳኝ ወቅት ዩናይትድ ስቴትስ ህገ መንግስት ነበራት፣ መንግስቷ ግን ገና አልተደራጀም ነበር። እሳቸው ስልጣናቸውን በለቀቁበት ጊዜ ግን ዩናይትድ ስቴትስ በዓለም ዋና ዋና ሀያላን ሀገሮች እውቅናን ለማትረፍ በቅታለች። የሀገራቸውን የምጣኔ ሀብትና አጠቃላይ የፊናንስ አቅም አጎልብተው በመስፋፋት ላይ የነበረውን የሀገሪቱን ድንበር የሚያስከብር ብርቱ የጦር ኃይልም አቋቁመው መሰናበታቸውን የዛሬው ርዕሰ አንቀጽ አውስቶላቸዋል። በአብዮታዊት ፈረንሳይ የተነሱ የዲሞክራሲ እሴቶችን ተከትሎ ብጥብጥ፣ ሽብርና ጭቆና አገሪቱን እንደወረሳት በማነጻጸር ርዕሰ አንቀጹ ጽሑፉን ሲያገባድድ፣ በጆርጅ ዋሽንግተን የተመራው የዩናይትድ ስቴትስ አብዮት ግን የተረጋጋ ዲሞክራሲያዊና ሕግ አክባሪ መንግስት ሊያፈራ መቻሉን አስረድቷል። ጆርጅ ዋሽንግተን ከሁለት የአራት ዓመታት የስልጣን ዘመን በኋላ መንበሩም በራሳቸው ፈቃድ መልቀቃቸው ለቀጣይ ፕሬዚደንቶች ሁሉ ታላቅ አርአያ መሆናቸውን አስረድቷል። ርዕሰ አንቀጹ ከዚያም ሌላ ስልጣን ከአንድ የህዝብ ተመራጭ መሪ ወደ ሌላ በሰላማዊ መንገድ መሸጋገሩን ተቆጣጥረው በማስፈጸም አሜሪካን በዚህ ወሳኝ የዲሞክራሲ መርህ ለመላው ዓለም ህዝብ ተምሳሌት እንድትሆን አብቅተዋታል፣ በማለት የዛሬው ርዕሰ አንቀጽ ጽሑፉን አጠቃሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች፣ አሁን የእናንተን አስተያየቶች እናስከትል። ቀደም ሲል አሉላ ጠቀስ አድርገሃል። ግዛቸው አበበ የተባሉ አድማጭ ያደረሱን መልእክት ለአሁን ቆይቷል፣ እናስከትላለን። ስለ ፍቅር ቀን ቫለንታይን ቀን ቪኦኤ የተዘጋጀው ፕሮግራም ጥሩ ነበረ። ኢትዮጵያ ውስጥ የቀኑን መከበር አስመልክቶ የተሰጡት አውጋዥም ሆነ ደጋፊ አስተያየቶች ሚዛናዊና ትምህርት ሰጪዎች ነበሩ የሚል አመለካከት አለኝ። ከሁሉም በላይ በነገሩ ላይ ይህን የመሰለ ውይይት ማድረጉ ተገቢ ነው ይሉና ይህን መሰለ ውይይቶች በሌሎች ከውጭ ገብተው ባህልን፣ እምነትን፣ የወጣቶችን ባህሪና ሰብዕና በሚነኩ ጉዳዮች ዙሪያ ቢደረጉ ደግሞ የበለጠ ጠቃሚ ይሆናል። ስለ ፍቅር ቀን ቪኦኤ ላይ በተዘጋጀው ፕሮግራም አንድ የተዘለለ ነገር ያለ ይመስለኛል ይላሉ። አቶ ግዛቸው ይቀጥሉ። እናም ይኸውም ቀኑ ምን ያህል ሰዎች ወይም ወጣቶች አክብረውት ነው ለውይይት የበቃ የሚል ጥያቄ ያጭራል። ከጥቂት ዓመታት በፊት ይህ ቀን መጣ ሲባል በአዲስ አበባ ጎዳናዎች ላይ ቀያይ ልብሶችን የለበሱ ቁጥራቸው ጥቂት የማይባል ሰዎችን ይልቁንም ሴት ወጣቶችን ማየት ይቻል ነበር። በዚህ ዓመት ግን ይህ ነገር የታየ አይመስለኝም ያሉት አቶ ግዛቸው ዞር ዞር ብሎ ነገሩን በሰፊው ማየትና ድምዳሜ ላይ መድረስ ተገቢ ቢሆንም በአጋጣሚ ወደ ገበያ የወጡ ቀያይ አበቦች በብዙ ቦታዎች ገዢ አጥተው ጠውልገው ይታዩ ነበረ። ቀኑን የሚመለከቱ ማስታወቂያዎችን በጉልህ ጽፈው ካርዶችን አበቦችን ቀይ ልብሶችና ወዘተ ለገበያ ባቀረቡ ሱቆች አካባቢም ይህን ያህል ግርግር የታየ አይመስለኝም። ሀቁ ይህ ከሆነ የአሜሪካ ድምፅ ፕሮግራም ለምን የበዓሉ ግርግር ቀዘቀዘ ወይም ደብዘዘ የሚል መሆን ነበረበት። ለሁሉም በነካ እጃቸው የወጣቱን ወይም የየትኛውንም ዜጋ ልብ ከእምነቱ ከማንነቱና ከዜግነቱ የሚያሸሹ የውጭ ተጽዕኖዎች አስመልክቶ ተመሳሳይ ፕሮግራማች አቀርቡ ብለዋል አቶ ስለ አድማጫችን አስተያየት እና እናመሰግናለን ሌሎቻችን እናመሰግናለን። ፕሮግራማችን ብዙ ተጠቃለለ። ሰላም፣ ደህና ደሩ። አድማጫ ደህና ደሩ። የትግርኛ ስርጭት ይቀጥላል። Thank you.